Voice of America እንደምናመሸሽ ኢትዮጵያ ከአሜሪካ ድምፅ ራዲዮ ጣቢያ ክቡራትና ክቡራን አድማጮች ጤና ይስጥልን። እንደምናመሻችሁ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በቀጥታ የሚደርሳችሁን ስርጭት ከስቱዲዮ ጀመርን። የዛሬ ማክሰኞ መጋቢት 23 2006 ዓ.ም ስርጭት ይዤ የማስተናገዳችሁ ሰሎሞን አባተ ነኝ። ኃይሉ ታምራት ፕሮግራሙን ይመራልናል። የቴክኒክ መሐንዲሱ ግሬግ በርንስ በስቱዲዮ የስርጭት መሳሪያዎች ላይ ይገኛል። ከዚህ ምሽት ዝግጅቶች መካከል ፖሊዮ በዚህ ዓመት ኢትዮጵያ ውስጥ እንዳለ የኢትዮጵያ ጤና ጥበቃ ሚኒስቴር ማስታወቁን የሚመለከት ይገኝበታል። በሁለት ሺ ግጥ አሁን አስረኛ ኬዙ ማለት ነው። ኦገስት ሁለት ሺ አስራ ሶስት ጀምሮ ነው ፖሊዮ ኬዝ እኛገር የታየው። አቶ ስንታየሁ አበበ ናቸው የሰማችኋቸው። በኢትዮጵያ ጤና ጥበቃ ሚኒስቴር የሥራ ኃላፊ ናቸው። በስፋት ይመለሳሉ። እስከ ምሽቱ አንድ ሰዓት ድረስ አብራችሁን ቆዩ። በርከት ያሉ ዝግጅቶች አሉን። አሁን የሰዓቱ ዋና ዋና የዓለም ዜና ይሰማል። አዲሱ አበበ እንደምናምሽ ታችኋል። ትናንሰኞ ኬንያ ውስጥ ከደረሰውና ቢያንስ ስድስት ሰዎች ከሞቱበት ፍንዳታ ጋር በተያያዘ ፖሊሶች ከ650 ሰዎች በላይ በቁጥጥር ስራ አውለዋል። የኬንያ ጋዜጦች እንደዘገቡት ፖሊሶቹ ኢስት ላይ በተሰኘውና በርካታ ሶማሌ ስደተኞች በሚኖሩበት የናይሮቢ አካባቢ ነው ትናንት ማታ አሰሳ የጀመሩት። ፍንዳታው የጭካኔ ተግባር መሆኑን የተናገሩት የኬንያው የካቢኔ ሚኒስትር ጆሴፍ ሉንኩ አሰሳው ኃላፊ የሆኑት ግለሰቦች እስከሚያዙ ድረስ ይቀጥላልም ብለዋል። ለዚህ ቢያንስ 25 ሰዎች ለቆሰሉበት ጥቃት ኃላፊነት የወሰደ ወገን አልቀረበም። ብቻ ግን የሶማሊያው አሸባሪ ቡድን አልሸባብ ኬንያ ወታደሮቿን ከደቡባዊ ሶማሊያ ካላስወጣች ጥቃት አካሄድባታለሁ ብሎ መዛቱ አይረሳም። በዚህ ፍንዳታና ኬንያ በሚገኙ የሶማሊያ ስደተኞች ዙሪያ አብይ ርዕሳችን በሶስት ሰዓት የሚቀርበው ማለቴ ነው ተጨማሪ ዘገባ ይኖረዋል። በሌላ የኬንያ ዜና ዓለም አቀፉ የወንጀለኞች ፍርድ ቤት በኬንያ ፕሬዚዳንት ኡሁሩ ኬንያታ ላይ የተመሠረተውን ክስ አስተላለፈ። የአሁኑ እንደ አውሮፓ አቆጣጠር ለመጪው ጥቅምት ሰባት ቀን ነው የተቀጠረው ከ2007ቱ የኬንያ ምርጫ በኋላ የተቀሰቀሰውን ደም አፋሳሽ አመፅ አስተባብረዋል ተብለው የተከሰሱት ፕሬዚዳንት ኬንያታ የፍርድ ቤት ቀጠሯቸው ሲተላለፍ በዚህ ዓመት ብቻ ይህ ሁለተኛው መሆኑ ነው። በአሁኑ ሰዓት ቀጠሮዎቹ የተላለፉት የኬንያ መንግስት አቃቢያን ህጎቹ የጠየቋቸውን መረጃዎች እንዲያቀርብ በቂ መንግስት በቂ ጊዜ ለመስጠት መሆኑን ፍርድ ቤቱ ገልጦ ቀደም ሲል ደግሞ ምስክሮቹ በጉቦ እየተያዙብን ለማሰባሰብ ተቸግረናል ያሉት አቃቢ ህጎች ተጨማሪ ጊዜ እንዲሰጣቸው ስለጠየቁ ነው ብሏል። ለሰብአዊ መብት መከበር የሚታገለው ድርጅት ሁማን ራይትስ ዎች የሚሰሩት ሪቻርድ ዲከ በክሱ ዙሪያ ያሉትን ችግሮች ለቪኦኤ እንግሊዝኛ ክፍል እንዲስሉ ገልጠዋል። አቃቢ ህጓ አሉ በምስክርነት የቆጠረቻቸው አያሌ ሰዎች ለፕሬዚዳንት ኬንያታ ቀረቤታ ባላቸው ሰዎች ማስፈራሪያ ደርሶባቸዋል፣ አሊያም ከሚደርስባቸው ጫና የተነሳ ተሰውረዋል። ፕሬዚዳንት ኬንያታ ብራሰልስ ውስጥ በሚዘጋጀው የአውሮፓ ህብረት የአፍሪካ ጉባኤ ላይ መካፈልን ጨምሮ ዛሬ ማክሰኞ የአራት ሀገሮች ጉብኝታቸውን እንደሚጀምሩም ታውቋል። የመካከለኛው ምስራቅ የሰላም ውይይት ድርድሩን እስከ 2015 የአውሮፓውያኑ አቆጣጠር ድረስ የሚያራዝም ስምምነት ተከሰተ፣ ለውይይቱ ቅርበት ያላቸው ባለስልጣናት ተናግረዋል። ስምምነቱ ለእስራኤል ሲሰልል የተገኘውን አሜሪካዊ ከእስር ማስለቀቅ መሆኑን ተመልክቷል። ከዚህ ሌላ ስምምነቱ በብዙ ሺዎች የሚቆጠሩ ፍልስጤማውያን እስረኞችን መፈታትና በምዕራቡ ዳርቻ ያለው የአይሁዶች መንደር ምስረታን ማቋረጥ እንደሚያካትት ተመልክቷል። የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ዛሬ ለሁለተኛ ጊዜ በተገናኙበት ወቅት በዚህ ስምምነት ዙሪያ ተነጋግረዋል። ከፍልስጤማውያኑ ተደራዳሪዎች ጋርም የተገናኙት ኬሪ ለተጨማሪ ውይይት ነገ ረቡዕ ወደ እስራኤልና ራማላህ እንደሚጓዙም ታውቋል። በመጨረሻም እስከ ዛሬ ደብዛው የጠፋውን የማሌዥያ አውሮፕላን ለማግኘት የተያዘው ፍለጋ ሊራዘም እንደሚችል አንድ የአውስትሬልያ ባለስልጣን አስጠነቀቁ። ያም ሆኖ አውሮፕላኑ ከጠፋ ከሶስት ሳምንታት በፊት የተጀመረው ፍለጋ ዛሬም አላቆመም። አዲስ የፈላጊ ጓድ በመምራት ላይ ያሉት የቀድሞ መከላከያ ሚኒስትር አንገስ ሂውስተን እንደተናገሩት ዛሬ ማክሰኞ አስር ወታደራዊ አውሮፕላኖች ናቸው ስፋቱ በአየርላንድ ልክ ነው በሚባለው የህንድ ውቅያኖስ ፍለጋ ላይ የተሰማሩት። ፍለጋው ግን አስቸጋሪ መሆኑን እኒሁ ባለሥልጣን አልሸሸጉም። በሦስት ሰዓት ተጨማሪ ዜና ይዤ መለሳለሁ። ለአሁኑ በዚሁ አበቃ ዜናው፣ አመሰግናለሁ። አዲሱ እንዳልከው እንግዲህ በ25ና በ31 ሜትር ባንድ ያጭር ሞገድ ስርጭታችን ከምሽቱ 3 ሰዓት ላይ እንጠብቀሃለን እንደገና። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። ወደ መጀመሪያው ዘገባ እናልፋለን። አሁን የአንድነት ለፍትህና ለዲሞክራሲ ይቅርታ፣ ለዲሞክራሲና ለፍትህ ፓርቲ የአመራር አባል አቶ አስራ ጣሴ በበታች ፍርድ ቤት የተላለፈባቸውን ውሳኔ ህግን የጣሰ ሲሉ ለበላይ ፍርድ ቤት ይግባኝ ብለዋል። የፍርድ ቤት ስራን በችሎት ወይም በአካባቢው ሳይገኙ ሊያውቁ አይችሉም ሲሉም ጠበቃቸው አስረድተዋል። መለስካቸው አማህ ተጨማሪ ያለው። ከአዲስ አበባ የተከሳሽ ጠበቃ ለፌዴራሉ ከፍተኛ ፍርድ ቤት ይግባኝ ሰሚ ችሎት ያቀረቡት ማመልከቻ እንደዘረዘረው የፌዴራል መጀመሪያ ደረጃ ፍርድ ቤት ልደታ ምድብ ዘጠነኛ ፍትሐ ብሔር ችሎት ጥር 30 ቀን 2006 ዓ ም በዋለው ችሎት በደንበኛቸው ላይ የጥፋተኝነት ውሳኔ ማስተላለፉን ያስታውሳል። የካቲት 7 ቀን 2006 ዓ.ም. በዋለው ችሎት ደግሞ ለሁለት ዓመት በተገደበ እስራት እንዲቀጡ መወሰኑንም ይናገርና ይግባኙም ይህንን የበታች ፍርድ ቤት ውሳኔ በመቃወም ለማሻር እንደሆነ ያስረዳል። የይግባኝ ባይ ጠበቃ አቶ ተማማ አባቡልጉ ለይግባኙ ምክንያት ናቸው ካሏቸው አንደኛው ፍርድ ቤቱ ደመኛቸውን የቀጠው ህጉ ባቋቋመው መሰረት የፍርድ ቤቱን ስርዓት የተጋፉ ባለመሆናቸው ነው ሲሉ አብራርተዋል። አሁን በጣም የሚገርመውና የሚያሳዝነውን ታሪክያ ነው። ደመኛ የተጠሩት በፍትሐ ብሔር ስነ ስርዓት ህግ ቁጥር 480 መሰረት ነው። 480 ደግሞ የሚለው ችሎት ቀርቦ ችሎት አካባቢ የሆነ የረበሸ ሰው የሚጠየቅበት ነው። ይህ ደግሞ በጋዜጣ በመጽሔት መጽሐፍ ጉዳይ የተጠሩት ስለዚህ ያ ማለት ምን ማለት ነው? ችሎት ቀርበው ችሎቱን ባላወቁበት ሁኔታ በጋዜጣ ጻፉ በተባለ ጉደት ጠርቶ ነው ይህን ቅጣት የተላለፈባቸው እና ፍርድ ቤት ማወቅ የሚባለው ደግሞ ፍርድ ቤት ችሎት ላይ የተገኘ ሰው ነው። ይህ ተከራክረን መታለፉ ነው አንዱ የባኛችን ምክንያት። ለበላይ ፍርድ ቤት የቀረበው የአቤት ባይ ማመልከቻ ሌላም ነገር ያስታውሳል። ቅጣቱን ለመወሰን በሚል ይግባኝ ባይን ወህኒ ቤት መላክና ለ11 ቀናት ማሰሩ ደጋፊ ህግ የሌለውና ቅጣቱን ፍርድ ቤቱ በዕለቱ ያለመወሰኑ ህገወጥና የሥነ ሥርዓት ሕጉንና የወንጀል ህጉን የተወሰኑ አንቀጾች ዓላማና ጥቅም ዋጋ ያሳጣ ነው ሲል ይሟገታል። ይህ ውሳኔና ፍርድ የበላይ ፍርድ ቤት ሊሽረው የሚገባውም የፍርድ ቤቶችን ነጻነት ለማረጋገጥ መሆኑንም አቶ ተማም ያስረዳሉ። ጥፋተኛ የሚባሉ ደግሞ ያ ሁሉ ቁጣ መጣሉ ራሱ ደንበኛ ፖለቲከኛ ናቸው። ፖለቲከኛ ደግሞ የሚጠቀመው ንግግር ነው። አሁን እንዳይናገሩ ተደርጎ ነው ታስረው ነው ተቆልፎ ነው ቁጭ የተደረጉት ማለት ነው ብለን ነው የምናምነው እና ያ ግድ መሻር አለበት። ሁለተኛ ነገር ደግሞ ውሳኔው ራሱ የፍርድ ቤትን ገለልተኝነት የሚነካ ነው። ስለዚህ በዛ ምክንያት የግድ መሻር ያለበት ነው ብለን ነው የምናስበው። ምክንያቱም ፍርድ ቤቱ ደንበኛን የቀጣው የኢህአዴግ ፍርድ ቤት ፍትህ አንጠብቅም ብለሃል ነው የያዘ የኢህአዴግ ፍርድ ቤት ነኝ ያለው ፍርድ ቤቱ። ስለዚህ ያ ደግሞ ገለልተኝነቱን አሁን ነው ችግር ውስጥ የከተተው እንዲያውም ስለዚህ በዚህ ምክንያት ይሄ ፍርድ ቤት የሰጠው ውሳኔ ካልተሻረ በስተቀር ያጠቃላዊ ፍርድ ቤት ገለልተኝነት የሚነካ ነው የሚሆነው። አቶ አስራጣሴ ቀደም ሲል እንደተጠቀሰው የፌዴራሉ መጀመሪያ ደረጃ ፍርድ ቤት ልደታ ምድብ ዘጠነኛ ፍትሀ ቢር ችሎት ይህን ውሳኔ ያስተላለፈባቸው በጥር ወር 2006 ዓ.ም በወጣው የአዲስ ጉዳይ መጽሔት ላይ ባቀረቡት አስተያየት ፍትህ ከኢህአዴግ ፍርድ ቤቶች ይገኛል ተብሎ ሳይሆን በታሪክ ምስክርነት እንዲመዘገብ ሲባለው ብለው ስለነበረ የፍርድ ቤቱን ገለልተኝነት ነክተሃል፣ በሚል ፍርድ ቤቱ በመጥሪያ አስቀርቦ እንዲያስረዱ ካደረገ በኋላ የአምስት ወር የእስራት ቅጣት በሁለት ዓመት ገድቦ እንደፈረደባቸው ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸውን። ተከታዩ ዘገባ ወደ ኬንያ ይወስደናል። በአውሮፓውያኑ የዘመን አቆጣጠር በ1994 ዓ ም የዛሬ 20 ዓመት ማለት ነው፣ በሩዋንዳ የዘር ጅምላ ፍጅት ከተካሄደ ወዲህ አገሪቱ ራሷና ሌሎችም የአፍሪካ አገሮች በየዓመቱ በሚያዚያ ወር ሰለባዎቹን ይዘክራሉ። ከእነዚህም አንዷ ኬንያ ስትሆን አልፎ አልፎ የጎሳዎችና የብሔሮች ግጭት የሚካሄድባትና በተለይም የዛሬ ሰባት ስድስት ዓመት ከተካሄደው የ2007ቱ ፕሬዝደንታዊ ምርጫ ወዲህ የባሰ የጎሳዎች ውጥረት እንዳለባት ይታወቃል። ከዚያን ጊዜ ወዲህ ግን ኬንያ ተጠያቂነት ያላቸው የመንግስት ተቋማትን በመመስረት እርምጃ ወስዳለች። የቪኦኤው ዘጋቢ ሙሐመድ ዩሱፍ ከናይሮቢ እንደሚለው የሰላም ተሟጋቾችና ገምጋሚዎች ኬንያ የገነባቸው ተቋም ገና ያልጠነከረ በመሆኑ ተገኘ የተባለው የሰላም እምርታ ሊቀለበስ እንደሚችል ያስጠነቅቃሉ ትዝታ በላቸው ይዛዋለች ዝርዝሩን ውዝግብ ያስከተለው እንደ ኤሮፓ አቆጣጠር የ2007ቱ የኬንያ ምርጫ የብሔረሰቦች እርስ በርስ ጥላቻና ልዩነት እንዲሁም የሥልጣን ብልግና ለአንድ አገር እንዴት አደገኛ መሆኑን አስመስክረዋል ከዚያን ጊዜ ወዲህ የኬንያ ባለስልጣናት። የፖለቲካ የፖሊሲና የፍትህ ስርዓቱን እንደገና በማሻሻል ብጥብጥ እንዳይከሰት እንዲያረጋግጡ ዓለም አቀፍ ማህበረሰብ ጫና ሲያደርግባቸው ነበር። አደም ኦሉ የፖለቲካ ጉዳዮች ገምጋሚና በናይሮቢ ዩኒቨርሲቲ ፕሮፌሰር ናቸው። ኬንያ ተቋማት በራሳቸው እንዲሰሩ ጣልቃ ያለመግባትን መማር ይኖርባታል ይላሉ። ኬንያ ከ2007 2008ቱ ብሔራዊ ምርጫ በኋላ ከተከሰተው ብጥብጥ ተምራለች። ኬንያ አዲስ ሕገ መንግሥት ማጽደቋ ከፍተኛ እመርታ ሆኖ ተጨማሪ መማር ያለበት ግን ተቋማት ሕዝብን ማገልገል እንዳለባቸው ነው። አንዳንድ ሰዎች ነባሩ ሕገ መንግሥት ደካማና የእርስ በርስ ብጥብጥን የሚያበረታታ ነው ብሎ ስለገመቱ እንደ ኤሮፓ አቆጣጠር በ2010 ዓ ም ከ60 በመቶ በላይ የሚሆኑ ኬንያውያን አዲሱን ህገ መንግስት በድምፅ አጸደቁ። አዲሱ ህገ መንግስት ጠቅላይ የኬንያ ፍርድ ቤትን መሰረተ። በሀገሪቱ ዳኞችና ፖሊሶች እንዲሁም ሌሎች ከፍተኛ ባለሥልጣናት የሚሰየሙበትን ሂደት ዘረጋ። እንደ ኤሮፓ አቆጣጠር በ2012 ዓ ም ፍጻሜ ላይ የተካሄደ የህዝብ ሀሳብ መለኪያ ጥናት 80 በመቶ የሚሆኑ ኬንያውያን በአዲሱ ህገ መንግስት መጽደቅ ምክንያት በፍትህ ስርዓቱ ላይ እምነት እንዳላቸው ጠቁሟል። ለምሳሌ የ2007 ምርጫ ተጭበርብሯል ብሎ ያመኑ የቀድሞ ጠቅላይ ሚኒስትር ራኢላ ኦዲንጋ በፍርድ ቤቱ እምነት ስላልነበራቸው ህዝብ በመንገድ ላይ ወጥቶ እንዲቃወም ጥሪ አደረጉ። ኢኑካ ማለትም ለኬንያ እንቁም የተባለው ቡድን መሪ ጆን ጊታንጎ ይባላሉ። አንዳንድ ባለስልጣናት በቅርቡ የተገኘውን አዎንታዊ ለውጥ ለመሸርሸር እንደሚሞክሩ በመጥቀስ ያን ካደረጉ ዲሞክራሲና የህግ በላይነት ሊቀለበስ ይችላል በማለት ያስጠነቅቃሉ። ኬንያ ውስጥ በሰላምና በመግባባት ለመኖር ለሁሉም ዋስትና የሚሆነው ህገ መንግስቱ ነው አንዱ የምናየው በጣም አሳሳቢ ነገር በአዲሱ ህገ መንግሥት የተገኘውን ድል ለመቀልበስ የሚሞክሩ ባለስልጣናት መኖራቸው ነው። ህገ መንግስቱ የሀገሪቱ ዜጎች በፍትህ፣ በእኩልነት፣ በሰላም ወደፊት ለመራመድም ዋናው መሳሪያ ነው ይላሉ ጊታንጎ። የፖለቲካ ገምጋሚው ፕሮፌሰር ኦሉ ደግሞ የህዝብ ህገ መንግስቱ ላይ አመኔታ ማጣት ብጥብጥ ሊያስከትል እንደሚችል ይጠቁማሉ። ሰላምን ያሰፍናል፣ እኩልነትን ያስከብራል ተብሎ የታመነ ህገ መንግሥት በታቀደለት ሁኔታ ሳይተገበር ሲቀር የሕዝቡ አመኔታ የባሰ ይሸርሸራል። በኬንያ ከ2007 ምርጫ በኋላ የተከሰተውን የብሔረሰቦች ደም መፋሰስ በማነሳሳት ፕሬዚደንት ኡሁሩ ኬንያታና ምክትላቸው ዊልያም ሩቶ ዓለም አቀፍ ፍርድ ቤት ፊት ተከሰዋል። በሚስተር ኬንያታ ላይ የቀረበው ክስ ግን ውጤታማ የሆነ አይደለም። ቀድሞ የጸረ ሙስና ዘመቻ አስተባባሪ የነበሩት ጊታንጎ ፕሬዝደንቱና ሩቶ አይሲሲ ማለትም ዓለም አቀፍ ፍርድ ቤትን ለመፋለም ግንባር መፍጠራቸውን ይጠቅሱና ኬንያታ ላይ የተመሰረተው ክስ ከተሰረዘ ግን ሁኔታዎች ሊለወጡ ይችላሉ ይላሉ። የሁለቱ ትብብር መፍጠር ከከሸፈ አንዱ ከሌላው ወገን ጋር ሽርክናን መፍጠርን ያስከትላል። እነዚህ አዲስ የሚፈጠሩ ሽርክናዎች ደግሞ ሰላማዊ ይሆናሉ የሚል ተስፋ አለ። የሆነ ሆኖ ጊታንጎ ሰላማዊ ስምምነት አይኖርም የሚል ግምት ነው ያላቸው። በኬንያ ፖለቲካ ልምድ ሁሌም ለውጥ የሚከሰተው አንድ አይነት ብጥብጥን ተከትሎ ነው ይላሉ። ተከታዩ ዘገባ የምስራቅ አፍሪቃ ስጋት ወደሆነ የጤና ችግር ይወስደናል። ፖሊዮ ፖሊዮ ኢትዮጵያ ውስጥ መገኘቱ ሰሞኑን ተነግሯል። ይህ በሶማሌ ክልል ዶሎ ዞን ዋርዴር አካባቢ ተገኘ የተባለው የፖሊዮ ቫይረስ የታየው በአንድ የሁለት ዓመት ሕፃን ላይ ይበልጥ ትክክለኛ ለመሆን ደግሞ የሃያ አምስት ወር ወንድ ልጅ ላይሆን ነው ወደ ኢትዮጵያ ጤና ጥበቃ ሚኒስቴር ደውዬ የክትባት ፕሮግራም የክትባት መርሃ ግብር አስተባባሪውን አቶ ስንታየሁ አበበን አነጋግሬ ያለሁ። ለመሆኑ እውን ቫይረሱ ዘንድሮ ኢትዮጵያ ገብቷል የተባለው ትክክል ነው? የመጀመሪያ ጥያቄ ነበር ለአቶ ስንታየሁ። ትክክል ነው፣ የተባለው ተገኝቷል። የፖሊዮ በዚህ አመት በፈረንጆቹ አንድ ኬዝ ተገኝቷል። በሁለት ሺ አስራ አራት ማለት ነው በሁለት ሺ አስራ አራት ማለት ነው። በእኛ ግን በሁለት ሺ ስድስት አሁን አስረኛ ኬዙ ማለት ነው። ኦገስት ሁለት ሺ አስራ ሶስት ጀምሮ ነው ፖሊዮ ኬዝ እኛ ገር የታየው። እንግዲህ ባለፈው ስናወራ እንደነበረው በኢስት አፍሪካ ወይም በምስራቅ አፍሪካ በኩል ኢትዮጵያ ብቻ ሳትሆን ኬንያም ሶማሊያም እንደዚሁ ብዙ የፖሊዮ ኬዝ ታይቶባቸዋል። ስለዚህ ከዛ ነው ወደ እኛ ገርም እንግዲህ ወደ ሶማሌ ክልል ሊገባ የቻለው ማለት ነው። ሪፖርቶቹ ወደ እኛ የገባ ኬዝ ነው። አሁን ሪፖርቶቹ እንደሚናገሩት አሁን እርስ እንደሚሉት ሶማሊያ ውስጥ ከዚህ ካለፈው አመት ወዲህ ባለው ጊዜ አንድ መቶ ዘጠና አራት ልጆች ለፖሊዮ ተጋልጠው ተገኝተዋል። ለቫይረሱ ኬንያ ውስጥ ደግሞ አስራ አራት ህጻናት ተገኝተዋል ተብሏል። በሁለት ሺ በሁለት ሺ አስራ ሶስት እንግዲህ በአለም አቀፍ ደረጃ ካየ ነው አራት መቶ ስድስት ኬዞች ታይተዋል እንግዲህ አብዛኛውን በተለይ ሀምሳ አራት ፐርሰንት የሚሆነውን የእኛ ሆርኖፍ አፍሪካ የሚባለው ወይም ምስራቅ አፍሪካ ነው የሚወስደው ማለት ነው፣ ኮታውን እንዳልከው ሶማሌ መቶ ዘጠና አራት ኬስ አይተዋል። ኬንያ ደግሞ አስራ አራት ኬዝ እኛ ገድ ላይ ደግሞ ዘጠኝ ኬዝ በሁለት ሺ አስራ ሶስት ታይቷል ማለት ነው። አሁን የጃንዋሪውን ስንጨምርበት ኢትዮጵያ ውስጥ በአጠቃላይ አስር የፖሊዮ ኬዞች ከሶማሊያ የመጡ ወይም ኢምፖርትድ የተደረገ ኬዝ ነው የምንለው ኢትዮጵያ ውስጥ አስር ኬዞች ታይተዋል ማለት ነው። በኛ አቆጣጠር በሁለት ሺ ስድስት በአጠቃላይ አስሩም ከሶማሊያ የመጡ ናቸው። ኢትዮጵያ ውስጥ የተፈጠረ አጋጣሚ የለም። ጥናቱ እንደሚያሳየው እንግዲህ ኬዙ ሊንክድ የሆነ ነው ከሶማሊያ መጡ ስልኝ የሶማሌ ፖሊዮ ኬዝ እኛ ጋር የሶማሌ ፖፕሌሽን አ ወይም የሶማሌ ህዝብ አይደለም እኛ ጋር የታየው። የእኛ ገር ህዝቦች ግን ከዛ በዛ በኩል ወይም በቦርደር በቦርደር በኩል ወደ እኛ ሀገር የገባ ነው ሊንክድ የሆነ ነው ኬዙ ነው ቫይረሱ ቫይረሱን የተዛመተው ማለት ነው በሽታው አዎ የተዛመተበት ነው እንጂ የነሱ ኬዝ ወደ እኛ ገር አቶ ስንታየሁ ይሄ ልጅ ስምንት ጊዜ በተከታታይ ባፍ የሚወሰደውን ጠብታ እንደወሰደ ሪፖርቱ ይናገራል። እና ከዚህ በኋላ ነው ተጋልጦ የተገኘው ልጁ። እንዴት ይሄ ሊሆን ቻለ? ብዙ እንትኖች ይኖሩታል። እንግዲህ ጥናት እየተደረገበት ነው። የኢንቨስቲጌሽን ሪፖርቱ ገና አልተሰጠንም። እንግዲህ አንደኛ ከህፃኑ ምናልባት የተሰጠው ክትባት ችግር ሊኖርበት ይችላል። ፖተንት ላይሆን ይችላል። እንደገና ደግሞ ፖሊዮ ክትባት የወሰዱ በሙሉ ደግሞ ከበሽታው ነፃ ይሆናሉ ማለት ላይቻል ይችላል እና ስለዚህ ጥናቱ በሚያወጡ የሚወ ይኖራል ማለት ነው። አቶ ስንታየው፣ ወላጆች እንዲያስከትቡ ልጃቸውን ሁልጊዜ ይጎተጎታሉ። ልጆቻቸውን ኃላፊነታቸው የእነሱ እስከ ማስከተብ ድረስ ነው እና ልጆቻቸውን ሲያስከትቡ ከፖሊዮ ተጠብቋል ከሚል እምነት በመነሳት ነው እና እንደዚህ አይነት አጋጣሚዎች ምንጊዜም ሊፈጠራሉ ሊፈጠሩ ይችላሉ ማለት ሆነው ነው። የእነዚህ ክትባቶች አቅማቸው የተዳከመ ሊሆን የሚችልበት አጋጣሚ አለ ማለት ሆነው ሊያጋጥም ይችላል። እንደዛ አይነት አሁን እንግዲህ የሶማሌን ክልል በምናይበት ጊዜ የፖሊዮ ክትባት የወሰዱ ህጻናት ከበሽታው ያለመት ወይም በበሽታው የመጠቃት እድላቸው በጣም ዝቅተኛ ነው የሚሆነው። ከዛ ባለፈ ግን የሚሰጠው ክትባት ችግር ሊኖርበት ይችላል። እንግዲህ እሱ አሁን እንዳልኩ ቅድም ጥናት መደረግ አለበት። አሁን አንደኛ የፖሊዮ ክትባቱ ጥራት ያለው ክትባት ነው ወይ? እንግዲህ ከምርቱ ጀምሮ ነው ጥራቱ የሚረጋገጠውና እና ከዛ ጀምሮ እስከታች ድረስ የቅዝቃዜ ሰንሰለቱን ጠብቆ ህፃኑ ጋር መድረስ አለበት። ያ ክትባት አገልግሎት ማለት ነው። ስለዚህ አንዱ የሚሆነው እሱ ሊሆን ይችላል። ሁለተኛ ደግሞ እታች እዛ የሚሰጠው ክትባት ጊዜው ካለፈ በኋላ ሊሆን ይችላል ክትባቱ የተሰጠ እንደገና ደግሞ ክትባቱ ደግሞ ሀንድረድ ፐርሰንት ይከላከላል ማለት አይደለም ፖሊዮ ክትባት ማለት ነው። እና እነዚህ እነዚህ ችግሮች ይኖሩታል። ግን ሳይንስ ጥናቱ ባለሙያዎች በደንብ አጥንተው ፈርዘር ምትን የሚሰጡበት ይሆናል ማለት ነው። ለመሆኑ በዚህ የኢትዮጵያ የመድኃኒቶች አስተዳደር እና ቁጥጥር መስሪያ ቤት እንዳለ ይታወቃልና በተለይ በተራ ቁጥር አንድና ሁለት የገለጹልኝን ችግሮች ለመከታተል እነዚህ መድኃኒቶች ወይም ክትባቶች ወደ ሀገር ውስጥ ሲገቡ በትክክል አቅም ያላቸው ብቃት ያላቸው መሆኑ፣ ደህንነታቸው የተረጋገጠ መሆናቸው ክትትል ይደረግበታል ወይ እታች እስከወረደ በኋላ ክትባቶቹ ሲሰጡ አግባቡን በተከተለ አካሄድና አሰራር እንደሆነ የሚሰጡት አያያዛቸው ስርዓትን የተከተለ ለመሆኑ ጊዜያቸው ያላለፈባቸው ለመሆናቸው ተከታታይ የሆነ ቁጥጥርና ክትትል አለ። አዎ፣ እሱ ይሰራል። እንግዲህ እንዳልከው የመድኃኒት ቁጥጥር ስልጣን የመድኃኒቶችን ጥራት በየጊዜው እየፈተሸ በላብራቶሪ አረጋግጦ ነው ወደ ሀገር ውስጥ የሚገባው ማለት ነው። ከዛ ባለፈ ግን እንዳልከው ታች ደግሞ ጤና ባለሙያዎቹ ክትባቱ በእርግጠኝነት ያልተበላሸና ጤናማ ክትባት መሆኑን የሚያረጋግጡበት ሜካኒዝም አለ ማለት ነው። ዘዴ አለ። እሱን ደግሞ ለባለሙያዎች ስልጠና ይሰጣል። ማንኛውም ዘመቻ ሲደረግም የመደበኛ ክትባት አገልግሎትንም ሲሰጡ ባለሙያዎቹ መጀመሪያ በደንብ ሰልጥነው ነው እንዴት መስጠት እንዳለባቸው እና የክትባቱ ደግሞ ትክክለኛ ክትባት ወይም ያልተበላሸ ክትባት መሆኑን የሚያረጋግጡበት ዘዴ አለ ማለት ነው። ያ ስልጠና ተሰጥቷቸው ነው የሚሰጡት ማለት ነው። ለመሆኑ ይሄ የሀያ አምስት አመት ልጅ አሁን ሰሞኑን የተገኘው እንዴት ነው የተገኘው መጋለጡ? የሀያ አምስት አመት እንግዲህ የሀያ አምስት ወር ይቅርታ በስተት ነው የሀያ አምስት አመት እያያለ ነው የሀያ አምስት ወሩ የሀያ አምስት አመ የሀያ አምስት ወሩ እዛ በሚሠሩ እዛ አካባቢ የሚሰሩ ሰዎች ናቸው ያዩት። እንግዲህ ህብረተሰቡን በደንብ አዌር ተደርጓል። በዚህ አይነት የልጅነት ልምሻ ሲከሰት ቶሎ ወዲያው ሪፖርት እንዲያደርጉ ለአካባቢያቸው በደንብ ነው አዌርነስ የተሰጠው። ከዳር እስከ ዳር የማህበረሰብ ንቅናቄ ተሰርቷል። በሽታውም እዛ አካባቢ መነሳት ካል ህዝቡ በተደጋጋሚ ደግሞ ዘመቻ እየተደረገ ስለሆነ ሁሉም ባለድርሻ አካላት ህብረተሰቡን ጨምሮ፣ ሌሎች ኤንጂኦዎችም እዛ አካባቢ የሚሰሩ አካላት በሙሉ ያውቃሉ ስለ ሁኔታው ማለት ነው። ስለዚህ ኬዙን በዛ መልኩ ነው ሪፖርት የተደረገው ማለት ነው። ስለዚህ የታየው ኬዙ እንደታየው ወደ አሁኑ ወደ ላይ የመጣው ማለት ነው። ሱሉ ወይም ሳምፕሉ ወደ ናሽና ደረጃ የመጣ ማለት ነው። አቶ ስንታየው ከአንድ በላይ ላለመሆኑ ማረጋገጫ አለ? ይሄ አጋጣሚ በሁለት ሺህ አስራ ሦስት አስራ አራት ማለት ነው። አዎ፣ ከዚህ በላይ ላለመሆኑ ምንድን ነው ማረጋገጫው? ምንድን ነው መተማመኛው? ሌላም አጋጣሚ ሊፈጠር ይችላል ብለው ያስባሉ? ከፍተኛ የሆነ እንቅስቃሴ እያደረግን ነው። መንግስት፣ ከናሽናል ጀምሮ እስከ ታች ድረስ እንግዲህ እዚህም ኮማንድ ፖስት አለ። ሚኒስትር ዴታው የሚመሩት የፖሊዮ ኮማንድ ፖስት በየሳምንቱ እየተገናኘ ያሉትን ሁኔታዎች ይከታተላል። በፌዴራል ደረጃ እሱ እንግዲህ አጋር ድርጅቶችም ያሉበት አንድ ላይ ቁጭ ብሎ በየጊዜው ያሉትን ሁኔታዎች የምንከታተልበት ድጋፍ የሚደረግበት ለክልሉ ነው። በክልልም ደረጃ እንደዚሁ ኮማንድ ፖስት አለ፣ በምክትል ፕሬዚዳንቱ የሚመራ። እነሱም በየሳምንቱ እየተገናኙ ሁኔታውን እንትን እያሉ አስፈላጊው እርምጃ እንዲወሰድ ክትትል እያደረጉ ነው። ተደጋጋሚ የሆኑ ጥራታቸውን የጠበቁ ዘመቻዎች እያደረግን ነው። አሁንም ወደፊት ገና አሁን ትናንትና የጀመረ ዘመቻ አለን ሶማሌ ክልል ላይ በሚቀጥሉት ደግሞ ሶስት ወራትም እንደዚሁ በየወሩ እናደርጋለን ማለት ነው። ወደ ተከታዩ ዘገባ እንለፍ። ከአቶ ስንታየሁ ጋር ያደረግነው ውይይት ይቀጥላል። በነገው ምሽት ተከታዩን ክፍል ይዘንላችሁ እንመለሳለን። የእስራኤል ከፍተኛ ፍርድ ቤት መንግስት በብዙ ሺህ የሚቆጠሩ የፖለቲካ ጥገኝነት የጠየቁ አፍሪካውያን ስደተኞችን እንዲያስር ስለፈቀደው አጨቃጫቂ ሕግ ጉዳይ በመጪው ወር መስማት ይጀመራል ተብሏል አብዛኞቹ ሱዳናውያንና ኤርትራውያን የሆኑት ስደተኞች በሀገራቸው ካለው የጭቆና ሁኔታ ሸሽተው እንዲሄዱ ይናገራሉ። የእስራኤል መንግስት ግን ስራ ፍለጋ ነው የመጡት ባይ ነው። የአሜሪካ ድምጽ ራዲዮ ዘጋቢ ስካት ባብ ሆሎት ከተባለው ደቡባዊ እስራኤል የላከውን ዘገባ አዳነች ፍሳዬ ታቀርበዋለች። ኑረዲን እስማኤል የተባለ ሱዳናዊ እስራኤል ውስጥ ሆሎት በተባለው የስደተኞች ማጎሪያ ሰፈር ካሉት ሰዎች አንዱ ነው። ከ10 ዓመታት በፊት ዳርፉር ውስጥ የመንግስት ወታደሮች ካሰሩት በኋላ በ16 ዓመቱ ከአካባቢው ሸሸ። የመንግስት ወታደሮች የአማጽያኑ አባል ይመስል ኢላማ አደረጉኝ። ሁለት ጊዜ ታሰርኩኝ። በሰላም ለመኖር ያልቻልኩትም ለዚህ ነው በመጨረሻም ከሀገር የወጣሁ። እስማኤል የሲናይ በረሃን ተሻግሮ እስራኤል ከመግባቱ በፊት ለአራት ዓመታት ያህል በቻድና ሊቢያ ኖሯል። በርካታ ስደተኞች እስራኤል ለመግባት ባደረጉት ጥረት ህይወታቸውን አጥተዋል። ወደ እስራኤል ለመግባት የቻሉት ስደተኞች የፖለቲካ ጥገኝነት በሚጠይቁበት ጊዜ በሀገሪቱ ለመቆየት ይፈቀድላቸዋል። ካለፉት ሰባት ዓመታት ወዲህ ከ ሀምሳ ሺ በላይ የሚሆኑ ፈላሾች እስራኤል ገብተዋል ይህም በአንዳንድ እስራኤላውያን ዘንድ ተቃውሞ አስነስቷል። መንግስት ፈላሾቹ ከሀገሪቱ እንዲወጡለት እንደሚፈልግ ጠቅላይ ሚኒስትር በንያምን ነታንያሁ አስታውቀዋል። ድንበራችንን ከመዝጋታችን በፊት ወደ ሀገሪቱ የገቡትን ለማስወጣት ቆርጠናል። ግልጽ እንዲሆን እፈልጋለሁ። እነዚህ ስደተኞች አይደሉም። ሰርገው ስለ ገቡ ሕገ ወጥ ሠራተኞች ነው የምንነጋገረው። እነርሱን ለፍርድ ለማቅረብም ቁርጠኞች ነን። በአሁኑ ወቅት በሆሎት ማጎሪያ ሰፈር ያሉ ስደተኞች 1,200 ሲሆኑ ተቋሙ ከአራት ወራት በፊት ከተከፈተበት ጊዜ አንስቶ በየወሩ በእጥፍ እየጨመረ ሄዷል። ጎብኚዎችና ጋዜጠኞች እንዲገቡ አይፈቀድላቸውም። የታጎሩ ስደተኞች ቀን ላይ ከሰፈሩ ሊወጡ ይችላሉ። ሆኖም በቀን ሶስት ጊዜ በአካባቢው መኖራቸውን ማሳወቅ እንዳለባቸው አማኑኤል አብርሃ ገልጿል። አማኑኤል ከወታደራዊ አገልግሎት ሸሽቶ ከአራት ዓመታት በፊት ከሀገሩ የወጣ ኤርትራዊ ነው። ሎት ሆሎት እስር ቤት አይደለም። ሆኖም በእርግጥ ነጻ ተቋም አይደለም። ለፍርድ አትቀርብም፣ ነገር ግን የመለቀቅ ተስፋ የለህም። ስለሆነም የመታሰርን ያህል ሆኖ ነው የሚሰማህ። ስደተኞቹ ከሀገሪቱ የሚወጡ ከሆነ የእስራኤል መንግሥት ለእያንዳንዳቸው ነጻ ትኬትና 3500 ዶላር እሰጣለሁ ብሏል። እስማኤል ግን ወደ ሱዳን ብመለስ በእስራኤል ሰላይነት እጠረጠራለሁ ይላል። በዚህ ጥያቄ ላይ ያሉኝ አማራጮች ሁለት ብቻ ናቸው፣ እዚህ ለዘላለም መኖር ወይም ሀገሬ ሄጄ መገደል ነው። ሆሎት ያሉት ፈላሾች አንድ ሰዓት ርቃ ወደምትገኘው ቢርሸባ ከተማ ለመሄድ ይችላሉ። ሆኖም ማታ ካልተመለሱ እስራት ይጠብቃቸዋል። እስር ቤቱ አጠገባቸው ነው ያለው። መንግስት እንደሚለው ከሁለት ሺህ በላይ የሚሆኑ መጤዎች መንግስት የሚሰጠውን ገንዘብ ተቀብለው ከሀገሪቱ ለመውጣት ተስማምተዋል። ብዙዎቹ ግን አልተቀበሉትም። ያላቸው ተስፋ የፖለቲካ ጥገኝነት ማግኘት እንደሆነ ይናገራሉ። ይህን እድል የሚያገኙት ግን እፍኝ የማይሞሉ እንደሆኑም ይገነዘባሉ። ወደ ምሽቱ አንድ ሰዓት ተኩል አካባቢ እየተቃረብን ነው። አንድ ሁለት ደቂቃ ይቀረናል። አጠራጥር ያሉ መረጃዎችን ለዛሬ ላካፍላችሁ አንድ የኢትዮጵያ አንድ የአሜሪካ ዶላር ዛሬ 19 ብር ከ17 ሳንቲም ሆኗል። በኢትዮጵያ ሜቴዎሮሎጂ ኤጀንሲ ትንባያ መሰረት ነገ አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቷ 25፣ ዝቅተኛው 15 ዲግሪ ሴልሽየስ ነው። ኢትዮሜት ጂኦቪ ኢቲ የምትገቡ ዝርዝር ያለ መረጃ ታገኛላችሁ። የተከበራችሁ አድማጮች፣ ኃይሉ ታምራት የፕሮግራሙ መሪ፣ ግሬግ በርንስ ቴክኒሻኑ፣ እንደዚሁም በመላ ባልደረቦቻችን ስም ከስቱዲዮ ኔ ሰሎሞን አባተ በዚሁ ለዚህ ዝግጅት ተሰናበታችኋለሁ። ምሽቱ 3 ሰዓት በ25 እና 31 ሜትር ባንድ ያጭር ሞገድ ስርጭታችን እንደገና እንገናኛለን። በበገና እስከ ዝግጅታችን ፍጻሜ ቆዩ። መልካም ምሽት። የተከበራቸው አድማጮች ቀደም ሲል በእስራኤሉ ፍርድ ቤት ጉዳይ የስደተኞቹ ጉዳይ በመጭወር ወር የተባለው በዚህ ወር ተብሎ እንዲስተካከል በዚህ የአውሮፓውያን ወር ተብሎ እንዲስተካከል እጠይቃለሁ። ስ program has come to you from the Voice of America, Washington.